የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዛሬ ምሽት በጋቢና ቪኦኤ ስንገባበት አብረን ስንጫወት አካላዊ መራራት የሚባለው መጠበቅ ያስፈልጋል። ሰላምታ ስንሰጣት ከሞቁ አለመጨባበጥ መረሳት የለበትም። የኮቪድ-19 ወረርሽኝ ያጠላበትን የዘንድሮውን የትንሣኤ በዓል በምን ሁኔታ ማክበር ይገባል? ለዚህ ጥያቄ መልስ የሚሰጡን ዶክተር ተገኔ ረጋሳ ከኢትዮጵያ ጤና ሚኒስቴር አብረውን ያመሻሉ። የመረጃ ነፃነትን እና ተደባሽነትን ሊያጠናከር በሚችል መልኩ ቴክኖሎጂን በመጠቀም ምን ማድረግ እንችላለን ለሚለው ጥያቄ መልስ እየሰጠ የሚሄድ ይመስለኛል። ለኮቪድ-19 ምላሽ የተሰጡ ልግስናዎችና ድጋፎችን የሚመዘግብ የሚከታተል ድረገጽ ስራ ጀምሯል። የድረገጹ መስራች ማስተዋል ታደሰ አብራን ታመሻለች። እንደምናመሻችሁ፣ እንኳን ለስቅለት በዓል በሰላም አደረሳችሁ። እነዚህና ሌሎች ጉዳዮችን የምንሰማበት ጋቢና ቪኦኤ ተጀምሯል። ከአሜሪካ ድምፅ ራዲዮ ሀብታሙ ስዩም መርሃ ግብሩን እመራለሁ። ኤደን ገረመው ደግሞ አስከትላ የዓለምን ውሎና አዳር ባጭሩ ታስቃኝናለች። አመሰግናለሁ ሀብታሙ ኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 96 ደርሷል ዛሬ ከሰዓት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ና የኢትዮጵያ ጤና ጥበቃ ሚኒስቴር ባወጡት የፌስቡክ መግለጫ መሠረት ባለፉት 24 ሰዓታት ውስጥ በተደረጉ 842 የላብራቶሪ ምርመራዎች አራት ሰዎች በኮሮና መያዛቸውን ይፋ አድርገዋል። ኮቪድ ኮቪድ-19 በሀገሪቱ መስፋፋቱን ተከትሎ በታንዛኒያ የሶስት ቀን የምህላ ጸሎት ተጀመረ። በታንዛኒያ ተጨማሪ ስድስት ሰዎች በቫይረሱ መያዛቸውን ተከትሎ ፕሬዝዳንት ጆን ማክፉሊ ሐሙስ ዕለት ባወጡት መግለጫቸው ሁሉም ታንዛኒያውያን እግዚአብሔር ምህረት እንዲያደርግላቸው በጸሎት እንዲጠይቁና በኮቪድ-19 ለታመሙ ሰዎችም ደህንነትን እንዲለምኑ ጠይቀዋል። በታንዛኒያ እስካሁን ድረስ በኮቪድ-19 ሳቢያ የአራት ሰዎች ሕይወት ማለፉም ተገልጿል። ትምህርት ቤቶችና ስብሰባዎች የተዘጉ ቢሆንም የእምነት ተቋማት ግን እስካሁን ድረስ ክፍት በመሆናቸውና የእንቅስቃሴ ገደብ ባለመኖሩ ሰዎች እንደ ልባቸው እየተዘዋወሩ ይገኛሉ። በዚህ የቫይረስ ወረርሽኝ ሳቢያ ታንዛኒያ በየዓመቱ ሚያዝያ 26 ታከብረው የነበረውን የታንጋኒካ እና የዛንዚባር ውህደት ክብረ በዓል ተሰርዞ በዓሉ ታስቦ እንዲውል ተወስኗል። ጠቅላይ ሚኒስትር ካሲም ማጃሊዋ እንዳሉት ፕሬዚዳንት ማክፉሊ ፉሊ ለበዓሉ በእጅተውት የነበረው የ217 ዶላርም በሽታውን ለመከላከል የሚደረገውን ጥረት እንዲያግዝ ተለግሷል። የኮቪድ-19 መነሻ በሆነችው ውሃን ከተማ የማቾች ቁጥር ቀደም ብሎ ተጠቅሶ ከነበረው 50 በመቶ እንደሚበልጥና ያልተጠቀሱ 1290 ማቾች መኖራቸውን የቻይና ባለስልጣናት አርብ ዕለት ባወጡት መግለጫ አስታውቋል። ባለስልጣናቱ እንዳሉት በበሽታው የተያዙት ሰዎች ቁጥርም ከፍ ያለ መሆኑን ጠቅሰው ጠቅላላ 50,333 ሰዎችም በቫይረሱ ተይዘው እንደነበረ ገልጸዋል። መግለጫው በተለያዩ ምክንያቶች ተደማምረው የመረጃ መዘበራረቅ እንደተፈጠሩ የገለጸ ሲሆን በዋነኝነትም በሆስፒታሎች ከአቅም በላይ መጨናነቅና የተወሰኑ ሰዎች ደግሞ ወደ ሆስፒታል ሳይሄዱ በቤታቸው መሞታቸውን ተከትሎ መረጃዎች እንዳልተሟሉ ጠቅሷል። ከዚሁ ጋር በተያያዘም ቻይናን ጨምሮ በርከት ባሉ የእስያ ሀገራት ያሉ ጋዜጠኞች በባለስልጣናቶች ወከባና መንገላታት እየደረሰባቸው እንደሆነም ተገልጿል። በየሀገራቱ የተጣለውን ገደብ ተከትሎም ጋዜጠኞች እንደ ልብ መንቀሳቀስ ያልቻሉም ከመሆኑም በላይ የወሬ አቀባዮቻቸውንም በዚሁ ምክንያት ማግኘት አልቻሉ ከነዚህ ይህ የተወሰኑትም የእስርና የማስፈራራት ዛቻ እንደደረሰባቸውም ተነግሯል። ከኮቪድ-19 ጋር በተያያዘ በዓለም ዙሪያ የሟቾች ቁጥር እያሻቀበ ባለበት በዚህ ሰዓት ፕሬዚዳንት ዶናልድ ትራምፕ የዓለም የጤና ድርጅት ላይ ያሳለፉት ውሳኔ ላይ ያላቸውን ቁርጠኛ አቋም በድጋሚ አስታውቋል። ፕሬዚዳንት ዶናልድ ትራምፕ ረቡ ማምሻውን በሰጡት መግለጫ ላይ እንዳስታወቁት የዓለም የጤና ድርጅት ለቻይና ያደላ መሆኑን በማመልከት ወቀሳቸውን አቅርበዋል። በተለይም በጥር ወር ያወጡትን ወደ ቻይና የሚደረጉ ጉዞዎችን ማዕቀብ ተከትሎ የዓለም የጤና ድርጅት መቃወሙን በማስታወስ የውሳኔያቸውን ትክክለኛነት አጽንኦት ሰጥቶ አልፏል። አሜሪካን የዓለም የጤና ድርጅትን በገንዘብ ከሚደግፉ ሀገራት በቀዳሚነት የምትሰለፍ ናት። በባለፈው የፈረንጆቹ ዓመት ብቻ 550 ሚሊዮን ዶላር ለዓለም የጤና ድርጅት ለክሳለች። የዓለም የጤና ድርጅት በዚህ ወረርሽኝ ሳቢያ ከተለያዩ አካላት ከፍተኛ ወቀሳን እያስተናገደ ይገኛል። ሆኖም እነዚህ ወቃሶች ድርጅቱ መገምገም ያለበት አሁን ሳይሆን ከኮቪድ-19 ወረርሽኝ በኋላ እንደሆነና አሁን ዓለም በአንድ ተባብሮ ወረርሽኙን ለማጥፋት መስራት ያለበት ጊዜ እንደሆነም ጠቁመዋል። የዓለም የጤና ድርጅት ከኮቪድ-19 በተጨማሪም እንደ ፖሊዮ፣ የወባ በሽታና ኢቦላ የመሳሰሉትን በሽታዎች በመከላከሉ ረገድም ከፍተኛ ሚና ያለው ድርጅት ነው። የዓለም የጤና ድርጅት የሚቀርቡበትን ወቀሳዎች በሚመለከት ራሱን ለመገምገም ና የአፈጻጸም ሪፖርትን በግልጽና ተአማኒ በሆነ መልኩ ሕጉን ጠብቆ እንደሚያደርግ አስታውቋል። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራቸው አምሹ። ኤደን ገረመው ነበርኩ ከዋሽንግተን ዲሲ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ዛሬ ኢትዮጵያ ውስጥ የሚኖሩ የክርስትና እምነት ተከታዮች የስቅለት በዓልን በማክበር ላይ ይገኛሉ። ከነገ በስቲያ ደግሞ ከአበይት ሃይማኖታዊ በዓላት መካከል አንዱ የሆነው የትንሣኤ በዓል ይከበራል። የዘንድሮ በዓል ሰሞን ግን ኮቪድ-19 ወረርሽኝ ከፈጠረው ድባብ ጋር እንደ መገጣጠሙ ጥንቃቄ እንደሚሻ የኢትዮጵያ የጤና ባለሥልጣናት ለአሜሪካ ድምፅ እየተናገሩ ነው። ጸሐይ ዳምጠው። የጤና ሚኒስቴር እንደገለጸው የዘንድሮ የፋሲካ በዓል መከበር ያለበት የጊዜውን ስጋት ከመመጥን ጥንቃቄ ጋር ነው። የፋሲካ በዓል በክርስትና እምነት ተከታዮች ዘንድ በድምቀት እንደሚከበር ያስታወሱት በሚኒስቴሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ መደረግ አለባቸው ያላቸውን ጥንቃቄዎችንም አብራርቷል። በኢትዮጵያውያን ዘንድ በዓል ሲከበር የዘመዳዝማድ ዝማድ ጎረቤትና ወዳጆች መጠራራትና በአንድ ላይ መሰብሰብ የተለመደ ነው ያሉት ኃላፊው፣ የዘንድሮን ፋሲካ ስናከብር ግን ያለንበት ወቅት ግንዛቤ ውስጥ ማስገባት አለብን ስሉ ተናግረዋል። ማህበር እንግዲህ ይሄ በዓል በጣም ትልቅ በዓል ነው፣ ኢትዮጵያውያን ዘንድ በተለይ ደግሞ የክርስትና ተከታዮች መጠራራት መገባበዝ፣ ቤተሰብ አካባቢ፣ ጎረቤት መጠራራት መገባበዝ አለ እና እሱንም ጥንቃቄ ማድረግ ያንን አቁሙ ማለት ባይቻልም እንኳን በጣም ጥንቃቄ የተሞላበት መሆን አለበት። ስንገባበዝ፣ አብረን ስንጫወት አካላዊ መራራት የሚባለውን መጠበቅ ያስፈልጋል። ሰላምታ ስንሰጣት ከሮቁ አለመጨባበጥ መረሳት የለበትም። ያንን ጥንቃቄዎች አድርገን ይህንን በዓል ማሳለፍ ያስፈልጋል። ዋናው ጤንነት ስለሆነ ጤንነታችን መጠበቅ ለህይወት ማሰብ ያስፈልጋል እና እነዚህ ነገሮች መረሳት የለባቸውም የሚል መልእክት ነው የምናስተላልፈው። በዓሉን የሚያከብር የክርስትና እምነት ተከታይ እንደ አቅሙ ዶሮ፣ በግ፣ ፍየል ያርዳል ወይም የበሬ ሲጋ ይገዛል። ነገር ግን ከግብይት ጀምሮ ታርዶ ተዘጋጅቶ ለመመገብ እስኪበቃ ድረስ ጥንቃቄ የተሞላበት አዘገጃጀት መከተል ግዴታ ነው በማለት አሳስበዋል። የኮሚኒኬሽን ዳይሬክተሩም ዶሮ ማረት በግ ማረት ይቻላል። ግን ጥንቃቄ ነው ዋና አንደኛ ከተቀረረ ራሱ ስንገባ ነው መጀመሪያ ያለበት እና በጣም ጥንቃቄ ማድረግ፣ መከላከያ መንገዶቹን በደንብ ማወቅ፣ መተላለፊያ መንገዶቹን በደንብ ማወቅ ስለዚህ የሚል የሚከሰቱ የሚችሉ የጤና ጉድለቶች ሊኖሩ ስለምችሉ ጥንቃቄ ማድረግ ከማረዳችን በፊት ከመነካካታችን በፊት መታጠብ ከነካካም በኋላ ደግሞ እጅን በደንብ አድርጎ በጣም በንጹህ ውሃ መታጠብ። ምክንያቱም መነካካት ሊኖር ይችላል። ካረድን በኋላ ጠጠብ እ አይናችንን አፍንጫችንና አፋችንን መነካካት ሊኖር ይችላል። ይሄንን በደንብ መጠበቅ አለመነካካት፣ በተለይ ከበዓሉ ጋር ይሄ ሊኖር ስለሚችል በደንብ መታጠብ አለመርሳት ሄዱን ውሃ በአቅራቢያው ላይ ካልተገኘ ደግሞ ሳኒታይዘር የሚባል እና አልኮልን መጠቀም እዚህ ላይ ትኩረት እንዲደረግ እንፈልጋለን። ዶክተር ተገነ አክሎም በተለያዩ የግብይት ቦታዎች ዛሬ ባደረጉት ቅኝት መዘናጋት ማስተዋላቸውን ገልጿል። አሁን እዚህ ከተማ ላይ ዛሬ ራሱ እያየን ነበረ። ይህንን የአካላዊ መራራቅ ተግባራዊ እያደረግን አይደለንም፣ መርሳት የለብንም። ስለዚህ ገቢያ መገበያ ይት ይቻላል። ግን ገበያ ስንገበያ ደግሞ ጥንቃቄ ማድረግ በጣም ወሳኝ መሆኑን አሁንም መርሳት የለብንም፣ ሁሌም መርሳት የለብንም። ይሄንን ነው አንዱ ማስተላለፍ የምንፈልገው። ህዝቡ በዓሉን ሲያከብር ድጋፍ የሚሹ ወገኖችን ማስታወስና መርዳት እንዳለበትም የጤና ሚኒስቴር ኮሚኒኬሽን ዳይሬክተር አስገንዝበዋል። ከዚህ በዓል ጋር ተያይዞ ያላቸው ሰዎች የሌላቸው መርዳት በጣም አስፈላጊ ነው የሚሆነው ከኮሮና ቫይረስ ጋር ተያይዞ ኢኮኖሚውን ሊቀዛቀዝ ይችላል። በዚህ ጋር ተያይዞ ደግሞ የሚጎዱ ሰዎች ሊኖሩ ስለሚችሉ ያላቸው ሰዎች የሌላቸውን ይህ ባህላችንም ስለሆነ ባህል ስለመጣ ብቻ ሳይሆን ኢትዮጵያውያን ባህላችን ነውና የሌላቸውን ሰዎች መርዳት ያስፈልጋል። የሚረዳዳ ደግሞ ጥንቃቄ ማድረግ አካላዊ መራራ ኮንና ንጽህናውን በደንብ እየጠበቅን የሌላቸውን ሰዎች እየረዳን ይህንን በዓል በሰላም እና በጤና እንድናሳልፍ እላለሁ። ይህንን ሁሉም ተግባራዊ ቢያደርግ እንደ ጤና ሚኒስቴር እኛ የተቻለነ ሁሉ የተሰባችንን ጤና ለመጠበቅ እና በሽታውንም ለመከላከል የተቻለን ጥረት እያደረግን ነው ያለ ነው። ህዝባችን ደግሞ ከጎናችን ከጊዜ ወደ ጊዜ እየቆመ ነው ያለው ማለት ዶክተር ተገኔ ረጋሳ። በዓሉ ለኢትዮጵያ ክርስትና እምነት ተከታዮችና ለመላው ህዝብ የጤናና የደስታ እንዲሆን ተመኝቷል። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ማስተዋል ታደሰ የኒውዮርክ ዩኒቨርሲቲ የመጨረሻ ዓመት የሕግ ተማሪ ናት። ለኮቪድ-19 ምላሽ ይሆን ዘንድ የገንዘብና የቁሳቁስ ድጋፎችን የሚመዘግብ ቃል ለተገባላቸው ተግባራት መዋላቸውን የሚከታተል አውታር በቅርቡ መስረታለች። ትራክ ኢትዮ ጋቭ ዳት ካም የአውታሩ መገኛ ነው። ከማስተዋል ጋር ያደረግኩት አጭር ቆይታ የሚጀምረው የድረገጹን ግብና አሰራር ከምታብራራበት ነው። እሺ እንግዲህ ይህ ድረገጽ እንዳልከው ትራክ ኢትዮ ጎር ዶት ኮም ነው የሚለው። የሚያደርገው ሁለት ነገር ነው። አንደኛ በኮቪድ ናይንቲን ባመጣው ችግር ምክንያት ኢትዮጵያ ላይ የተለያዩ የክልል የከተማ እንዲሁም የፌዴራል መንግስት እየወሰዱ ያሉትን እርምጃዎች በቀላሉ አንድ ድረገጽ ላይ ከመጀመሪያው እርምጃ መወሰድ ከተጀመረበት ቀን ጀምሮ በአንድ ላይ ተጠናክሮ ለህዝቡ ቀላል በሆነ መልኩ እንዲቀርብ በአማርኛም በእንግሊዝኛ የመንግስትን ምላሾች በየቀኑ አፕዴት እየተደረገ መከታተል ይቻላል። በሁለተኛ ደረጃ ደግሞ እነዚህን ምላሾች የተወሰነ ትንተና ለመስጠት እና አሁን ለምሳሌ የሶሻል ዲስታንሲንግ ወይም ደግሞ በአካል ርቀት እንዲያደርግ የሚያደርጉትን አሁን ብዙ እርምጃዎች ማነጻጸር የትኛው መቼ የተወሰደ የዚህ ክልል እርምጃ ከዛኛው ክልል በምን ይለያል እና ከሌሎችም ሀገሮች ጋር እንዴት ኮምፔር ያደርጋል የሚሉትን አይነት ተመሳሳይ ትንተናዎች ደግሞ ለብቻው ትንተና የሚሰጥበት ፔጆች አሉ፣ ዌብሳይቱ ድረገጹ ላይ ሲገባ። ከዚህ በተጨማሪ ደግሞ ሁለት ቀን በፊት አናውንስ ያደረግ ነው ደግሞ የድጋፍ ማሰባሰቢያ መንግስት አናውንስ ያደረገው ወይም መግለጫ ሰጥቶ ድጋፍ አድርጉ ብሎ ጥሪ ያቀረበ ኮሚቴ አለ። ብሔራዊ ኮሚቴ ነው። በአዲስ አበባ ደረጃም ብዙ ገንዘብ እየተዋጣ ነው። ከትናንሽ ቢዝነሶች እስከ ትላልቅ ኢንቨስተሮች፣ እንዲሁም ደግሞ ማንኛውም ማህበረሰብ በቴክስት ሜሴጅ ገንዘብ እያስገባ ነው እና እነዚህ ገንዘብ የተሰበሰቡትን ነገሮች ሁሉ በየተወሰኑ ቀን አፕዴት እያደረግን የተቻለንን ያክል ህዝቡ ምን ያክል ድጋፍ እየተዋጣ ነው የቱጋጉለት አለ ይሄ ድጋፍ በጨረሻ ላይ ምን ላይ ይውላል የሚለውን ተጠያቂነትም ለማገዝ የምናደርገው ነው። የተወሰኑ ሌሎች ኢኒሽቲቮች አዳዲሶችም አሉ እዛ ድረ ገጹ ላይ የሚያዩት፣ ግን ዋናው አላማው ይሄ ነው። መረጃዎቹን የምትሰበስቡት እንዴት ነው? ከየት ከየት ቦታ የተገኙ መረጃዎች ናቸው? በገጹ ላይ የሚታተሙት መረጃ የምንሰበስበው ከሁለተኛ ምንጭ የምትለው ወይም ሰከንደሪ ሶርስ እንደምትለው ነው። እኛ ምክንያቱም እንደናንተ ቪኦኤ ወይም ደግሞ ሌሎች ኢትዮጵያ ላይ ያሉ ባለሙያዎች፣ ጋዜጠኞች መረጃውን አጠናክረው ህዝብ ይፋ ያደርጋሉ። እነሱን መረጃዎች ነው ሃይፐርሊንክ ወይም አድርገን ምንጫቸውን እኛ ዌብሳይት ላይ ስትገቡ ያኛውን ምንጭ እንዲያገኙ በሚሆን መልኩ ነው የምናደርገው። ስለዚህ ኦሪጂናል የተሰበሰበ መረጃ አይደለም። አሁን ለምሳሌ የገንዘብ ድጋፉ ላይ ብዙ ጊዜ የአዲስ አበባ ከንቲባ በፌስቡክ ፔጃቸው ወይም ደግሞ በትዊተር ፔጃቸው ላይ ይለጥፋሉ። ይሄ ሁሉ ገንዘብ ተሰጠን ወይም ደግሞ እንደዚ አይነት ድጋፍ ፕሮሚስ ተደረገ። ስለዚህ ሊንክ እናድርገዋለን። ያንን ማለት ነው። መረጃው ኦሪጂናል የሚመጣው ከእነሱ አይነት ሰዎች ነው። እንግዲህ በመረጃ ማሰባሰብ እና ክትትል ወቅት ማመሳከር፣ ትክክለኛ መረጃ መሆኑን ማጣራትም እጅግ አስፈላጊ ነው። የተለየ ማጣራት ብልሃት አላችሁ ወይ? ቀደም ብለሽ በመገናኛ ብዙሃን ላይ የታዩ ዘገባዎችን ማጣቀሻ አድርጋችሁ እንደምታቀርቡ ነግርሽኛል። አሁን አሁን ደግሞ የመገናኛ ብዙሃንም ታማኒና ታማኒ ያልሆኑም እየሆኑ ነው። ይሄ የሀሰተኛ መረጃ ስርጭትም ስላለ ከዛ ጋር በተያያዘ ምን አይነት የማጣራት ስራ ትሰራላችሁ? ሶሪ፣ በጣም ጥሩ ጥያቄ ነው። እኛ መጀመሪያ ላይ የህዝብ እምነት አላቸው የሚባሉትን ሚዲያዎች ብቻ ታውጌ ታውጌ ግለሰቦችን ፔጅ ላለመጠቀም ነበር እና ግን አንዳንድ የመንግስት አካላት ወይም የመንግስት ባለስልጣኖች በሶሻል ሚዲያ አሁን ለምሳሌ ትዊተር ላይ ሶሻል ሚዲያ ቨሪፊኬሽን ተሰጥቷቸው እነሱ መሆናቸው ማረጋገጫ ተሰጥቶት የተቀመጡ ከንቲባውንም ጨምረው እንደዚ አይነት ሰዎች ሲሆን ደግሞ ያው ቨሪፊኬሽን እንደ ማሳመኛ ይጠበቃል ይጠቅማል በሚል እነሱንም እንጠቀማለን። ከዛ ውጭ ግን ጥያቄ ውስጥ የሚጥል መረጃ ሲሆን ወይም ደግሞ በሌሎች ሰዎች ያልተገለጸ አንድ አካል ብቻ የተናገረው በሌሎች ሰዎች ያልተገለጸ መረጃ ሲሆን አስቸኳይም ስላልሆነ የእኛ ዜና ብሬክ የማድረግ ወይም ዜናውን አናንስ የማበግ ዓላማም ስለሌለ ያ መረጃ ተጠናክሮ በሌሎችም እስኪገለጽ ጠብቀን ነው የምናወጣው። ድረገጹ ከተጀመረ ጥቂት ቀናት ሆኖታል። ገጹን ለመጎብኘት ሞክር ያለው መረጃዎቹ የተደራጁበት መንገድ እየተለፋበት መሆኑን የሚያሳይ ነው። በጥቂት ቀናት ውስጥ እስቲ የተሰሩ ስራዎችን ንገሪን። በዚህ ስራ ውስጥ ያላችሁ ስንት ሰዎች ናችሁ? እንግዲህ መጀመሪያ የጀመርኩት እኔ ነኝ። አሁንም ቢሆን ሁለት ሰዎች ኮላቦሬት ማለትም፣ አንዳንድ ፕሮጀክቶች ላይ አሁን ለምሳሌ የዛር ሶስት ቀን በክልሎች እና በሌሎችም አዲስ አበባ ድሬዳዋ መካከል ያሉትን ልዩነቶች ሳይንቲፊክ በሆነ መልኩ ከሌሎችም ጥናቶች ላይ ተመስብተን ትንተና እንጻፍ በሚል ሲዳክ ከሚባል ፒችዲ ውን ፖለቲካል ሳይንስ ላይ እየሰራ ያለ ጓደኛዬ ነው። ከሱ ጋር አሁን ኮላቦሬት አድርገናል። በዚህ መልኩ ከተለያዩ ሰዎች ጋር ኮላቦሬት እያደረኩኝ ትንተናዎችን አቀርባለሁ። ሶፋር ግን ኮሌክሽኑን እኔ እየሰራሁኝ ኪረት ማድረገውም እኔ ነ ወደፊት ከተለያዩ ሰዎች ጋር ኮላቦሬት የማድረግ እቅድ አለኝ እና ብዙ ሰዎችም ኢንትረስት ያላቸው የተለያየ ኤሪያ እንደሚይዙ ዲስከስ እያደረግን ነው። ለጊዜው ግን ኮሌክሽኑን ሞርለስ እኔ ነኝ እየሰራ ያለው። በጣም አልፊ ስራ ይመስለኛል። መረጃዎችን መከታተል፣ እንደገና ደግሞ እነሱን ማጣራት፣ ከዚያ በኋላ ደግሞ ገጻችሁ ላይ ባለው መንገድ አደራጅቶ ለህዝብ ማሳየት የራሱ ልፋት የሚጠይቅ ይመስለኛል። ምንድን ነው ትርፉ ብሎ የሚጠይቅ ሰው ይኖራል ይህንን በማድረግ እኔ እንደሚመስለኝ የተለያዩ ሀሳቦች በተለይ ከጀመርኩት በኋላ የተለያዩ ሀሳቦች መጥተውልኛል። ስጀምረው በዚህ መልኩ ባይሆንም፣ አሁን ለምሳሌ አንድ አመት ባለፈው አመት ኢትዮጵያ ነበርኩኝ ከትምህርቴ ረፍት ወስጄ ፌደራል አቃቤ ሕግ ቢሮ የተለያዩ ሕግ ማሻሻዮች እየተደረጉ ነው እና እዛ ለማገዝ በበጎ ፈቃደኝነት ቆይቼ ነበር እና የተወሰነ ኢንትረስቴ ከሱም ጋር ይገናኛል። እዛ ላይ ከሚሻሻሉ ሕጎች አንደኛው የመረጃ ነፃነት ሕግ ነው። ሚዲያ እና የመረጃ ነፃነት እና እዛ ላይ ስሰባ የተወሰነ ሳገዝ ስለነበር አንደኛ ይሄ ፕሮጀክት ሌሎችም እንደዚህ አይነት ተመሳሳይ ፕሮጀክቶች አሉ። አይተሃለም፣ እርግጠኛ ነኝ። ሌሎችም እንደዚሁ ኬዞቹን ትራክ ለማድረግ መረጃዎችን ለማጠናከር እየሞከሩ ያሉ ኢትዮጵያውያን አሉ እና ያ ሁሉ እንግዲህ መረጃን በቀላሉ በተለይ መንግስትና ህዝብ ነክ የሆኑ መረጃዎችን በቀላሉ ህዝብ ማግኘት እንዲችል፣ ከዛ ላይ ተመስርቶ ደግሞ ጥያቄ መጠየቅ እንዲችል የሚያደርግ የተወሰነ ድጋፍ የሚሰጥ እርምጃ ነው ብዬ ነው ማስበው ወይም እዛ በነበረኝ ኤክስፒሪንስ የተማርኩት በጣም ብዙ አሁን ለምሳሌ በዚህ ስራ ላይ የአንዳንድ ክልሎችን መረጃ ለማግኘት ከባድ ነው። ዲቴል መረጃ ለማግኘት ግን በህጉም ካየነው ኢትዮጵያ ውስጥ ባለው አሁን ባለው ህግም ካየነው የህዝብ መረጃ ቀላል በሆነ መልኩ ፐብሊሽ ተደርጎ አክሰስብል በሆነ መልኩ ህዝብ ሊያገኘው በሚችለው መልኩ መቅረብ እንዳለበት ህጉም ይደነግጋል እና አሁን እንደዚህ አይነት ኢኒሽቲቮች ሆፕ መረጃን መንግስት ያለበትን ኃላፊነት መረጃ የማቅረብ ኃላፊነት አለበት። ህዝብ ደግሞ መረጃን ጠይቆ አጭር ጊዜ ውስጥ ህግ በሚያስቀምጠው ጊዜ ውስጥ የማግኘት መብት አለ እና እሱን ከሱ ጋር ወደፊት ስንሄድ መረጃን እንደ ትልቅ መብት ይዘን መሄድ እንዳለብን ያን መረጃ ተጠቅመን ደግሞ ጋዜጠኞች ይህንን ቀለል እንሄድላቸው ማለት ነው በተወሰነ መልኩ ያግዛል ብዬ ስለማስብ ነው። የኮቪድ-19 ወረርሽኝ በቁጥጥር ስር ከዋለ በኋላ የገጹ ጣፋንታ ምንድን ነው የሚሆነው? ጊዜው ካለፈ በኋላ ዌብሳይቱ በተለያየ መልኩ መንግስት ላይ ተጠያቂነትና ግልጽነትን ሊያበረታታ በሚችል መልኩ ዲዛይኑን ቀይበውም ቢሆን የተለያየ እርምጃ እንደዚህ አይነት እርምጃዎችን አናውንስ እያደረገ ይቀጥላል ብዬ ነው ማስበው። የመረጃ ነጻነትን እና ተደባሽነትን ሊያጠናከር በሚችል መልኩ ቴክኖሎጂን በመጠቀም ምን ማድረግ እንችላለን ለሚለው ጥያቄ መልስ እየሰጠ የሚሄድ ይመስለኛል። ማስተዋል እጅግ በጣም አመሰግናለሁ። እንግዲህ አንቺ የመሰረትሽው ድረገጽ አድጎ ለብዙሀን ጥቅም እንዲሰጥ እመኝልሻለሁ። ለአሁኑ ለነበረን ምጥን ቆይታ እጅግ በጣም አመሰግናለሁ። ዜር ስጥልኝ ሀብታሙ ንኪዩ ከኮቪድ-19 ለመጠበቅ መደረግ ካለባቸው ማህበራዊ መራራቅና የእጅ ንጽህናን መጠበቅ ቀጥለው የፊት መሸፈኛን መጠቀም ይመከራል። ሽፋን ኢትዮጵያ የተሰኘ የፊት መሸፈኛ መርሃ ግብርም ከሰሞኑ የጤና ጥበቃ ሚኒስቴር እውቅና ሰጥቶት ስራ መጀመሩን አብስሯል። ኤደን ገረመው ከእንቅስቃሴው መሪዎች አንዷ የሆነችውን ብሩክታዊት ጥጋቡን አነጋግራለች፣ ተከታዩንም ይዛለች። ሽፉን ኢትዮጵያ የተሰኘው መርሃ ግብር ሰማኒያ በመቶ የሚደርሱ ኢትዮጵያውያን የፊት መሸፈን ባህልን እንዲያዳብሩ ለማገዝ በሶሻል ኢንተርፕራይዝ ኢትዮጵያና በዊስኪድስ ወርክሾፕ አማካኝነት ስራውን ጀምሯል። ብሩክታዊት ጥጋቡ የዊስኪድስ መስራችና አስተዳዳሪ እንዲሁም የሽፉን ዘመቻ አስተባባሪ ናት። ሽፉን አንድ ሚሊዮን የሚሆኑ የፊት መሸፈኛዎችን ለማከፋፈል እየሰራ መሆኑን ነው የምትናገረው። አሁን በቅርብ ጊዜ የመጡ ጥናቶች እንደሚያሳዩት የተለያዩ ሀገሮች በተለይ ስርጭቱን ከመግታት እና ከማስቆም አንጻር አፍንጫንና አፍን መሸፈን ከሌሎቹ ጥንቃቄዎች ጋር ተደምሮ ሲደረግ በጣም ውጤታማ እንደሆነ አሳይተዋል። ስለዚህ ደግሞ የእኛም መንግስት ይህንን በማሰብ በቅርቡ የቃስ ኮልጂ አዋጅ ላይ ቁጥር ስድስት እና ሰባት እንደሚለው በማንኛውም ፐብሊክ ቦታ ላይ ስንሆን አፍና አፍንጫችን የሚመሻሰል ብዜታችን እንደሆነ ያንን ህብረተሰቡ እንዲረዳው እንዲቀበለው እና እንዲተገብረው ለማድረግ እንደ ሶሻል ኢንተርፕራይዝ ኢትዮጵያ ምን ማድረግ እንችላለን የሚለውን ወራፋችንን ጠይቀን ይሄ ሽፍን ኢትዮጵያ የሚል ካምፔኝ ደግሞ ዘመቻ አስተዋወቅን ማለት ነው። ሽፍን ኢትዮጵያ ምንድን ነው ዓላማው? በተለይ ሲዲሲ ባወጣው መስፈርት መሰረት ኦሚስ በቀላሉ በሚሰሩ የጥጥ ጨርቆች የተዘጋጀ ሽፉን ሽፉን ማለት ጭንብል ማለት ነው። ይህ ሽፉን እያንዳንዱ ተማድረግ ከሳለ ቤትም ሰጥቶ ሊሆን ይችላል ስርጭቱን በጣም ይቀንሱ ይችላል ትዘፉን ሊያቆመውም ይችላል ሰማንያ ፐርሰንት የሚሆነው ህዝባችን እኔም እዚህ ይሸፈን ሁሉ ላይ ክርችቱ ይቆማል እና ያንን ጥናት ፋየር በመሆን የሚያደረገን እኩም ኢትዮጵያ ብለን እያንዳንዱ ሰው ቤት በሚሰራውን በአገኘውን በተለይ ደግሞ ሎካል አምባሶችን በሚደግፍ ሁኔታ ጥሩ ዋጋ ለተንጠቀኝ ዋጋ የሚሸጡትን እየገዛ እንዲጠቀም እና ይሄ ደግሞ በቃ አዲስ ባህል እንዲያደርገው አሁን ከመጣብን ችግር አንጻ በቃ አዲስ ነገር እንዲለምደው ለማድረግ የተለያዩ በሶሻል ሚዲያውን በትራዲሽናል ሚዲያውን እየሳላ እንገኛለን። እንደምታውቂው ሁሉም ኢንዱስትሪ ተጎድቷል። በአሁኑ ሰዓት የኢኮኖሚ ዝቃት እያቀጠመን ያለ። ስለዚህ ቢያንስ በዚህ በጨርቃ ጨርቅ በፋሽን ኢንዱስትሪ ላይ ያሉ ሶሻል ኢንተርፕራይዞች ራሳቸውን ሙዚት አድርገው ለህብረተሰቡ ተመጣጣኝ የሆኑ ሽፍኖችን ማቅረብ ጀምራሉ። ስለዚህ ለነሱ ብርታት ለመስጠት ድማንድ ለመስጠት እና ከአንድ ሚሊዮን ሽፍኖች እንዲሸጡ እነሱን ለመርዳት ታስ ያስጀመረ ቤተሰቡ ሽፉን እንዲጠቀም ለማስተዋወቅ በአዲስ አበባና በክልል በሚገኙ መደበኛ መገናኛ ብዙኃንና እንዲሁም በማህበራዊ ሚዲያ ላይ እንቅስቃሴዎችና ቅስቀሳዎችን እያደረጉ መሆኑንም ታስረዳለች። ይህን የሽፉን ኢትዮጵያ ዘመቻ ስንከር ከቤት የጤና ሚኒስትር ዶክተር ሊዮን በዙም ተገኝተው ይህንን ስራ ሰየው ብለው ቅልትም ብለውናል፣ አስጀምረውልናል። እሳቸውም እንዳሉት እጃችንን ከመታጠር ቤት ውስጥ ከመቆየት እና ሌሎች ጥንቃቄ ከምናደርጋቸው ባሻገር ክሱን መጠቀም ስርጭትን ለመሳት የምናደርገው ርብርብ በጣም ስለሚያደግ ሁሉንም ሰው አበረታቸዋል። አሁን ምንድነው ከተለያዩ ወደ ሰባት ስምንት ስቴሽኖች ሳሉ ከእነሱ ጋር የጋራ ስምምነት አድርገን እነዚህ በአጫጭር ቪዲዮዎች፣ የአጫጭር ሬዲዮ መልእክቶች ህብረተሰቡን እያስተማረ ነው እንገኛለን። ከዚያ ባሻገር ደግሞ ሶሻል ሚዲያውንም ተጠቅሞ ሁሉም ሰው ሽፍቱን እያደረገ ፎቶ እንዲነሳ፣ ሁሉም ቦታ እሱን እንዲያደርግ የሽፍቱን ኢትዮጵያን ፍሬም በመጠቀም ለሰው አዋርነት እንዲፈጥር፣ ሁሉም ሰው የዚህ አካል መሆን እንደሚችል ና ይህን አዋርነት በመፍጠር ለያድግ እንደሚችል እያስተዋወቅ ነው እንገኛለን። ብርክታዊት አንድ ሰው በኮቪድ-19 ከተያዘ በኋላ ምልክቶችን ለማሳየት በሚቆይባቸው ጊዜያቶች ቫይረሱን እንዳያስተላልፍ እንደ ማህበረሰብ ሽፉን መጠቀም አዲስ ባህል እንዲሆንና ሕብረተሰቡ በአንገት ልብስም ቢሆን መሸፋፈል እንዲለምድ ጥሪ አድርጋለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ጋቤና ቪኦኤ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። በኢትዮጵያ የአሶሼትድ ፕሬስ የፎቶ ባለሙያ የሆነው ጋዜጠኛ ሙልጌታ አየነ እጩ ከሆነባቸው ሶስት ዓለም አቀፍ ሽልማቶች ውስጥ በአንዱ አሸናፊ መሆኑ ተሰምቷል። ስመኝሽ የቆየ ዝርዝር አላት። ላለፉት ስምንት ዓመታት በፎቶ ጋዜጠኝነት ሙያ ያገለገለው ሙልጌታ አየነ ለዘንድሮ የዓለም አቀፍ ሽልማት የአመቱ ፎቶ፣ የአመቱ የፎቶ ታሪክና የዋና ዜና ታሪክ ምድቦች ታጭቶ የነበረ ሲሆን ከነዚህም ውስጥ በዋና ዜና ታሪክ ስብስብ ዘርፍ አሸናፊ ሆኗል። አሸናፊ የሆነበት ፎቶ ዓለም አቀፉ የዜና ወኪል አሶሲየትድ ፕሬስ ወኪል የሆነላቸው በመላው ዓለም የሚገኙ ታላላቅ የመገናኛ ብዙሀን በፊት ገጾቻቸው ላይ ተጠቅመውታል። በወቅቱም በማኅበራዊ ጉዳይ ላይ በከፍተኛ ቁጥር የተጋራ ፎቶ ነበር። ሙልጌታ ሽልማቱን በማግኘቱ የተሰማውን ለቪኦኤ ሲገልጽ በማሸነፍ እጅግ በጣም ነው ደስ ያለኝ። ይሄ ድል የኔ ብቻ አይደለም የመላው አፍሪካን ያንግ ፎቶግራፈር በተለይ ወጣት ፎቶግራፈሮች በፎቶ ጆርናሊዝም ላይ መስራት እንዳለባቸው ይሰማኛል። የራሳችንን አፍሪካኖች የራሳችንን ሀገራችን ለሚፈጠረው ነገር በራሳችን ዓለም ላይ ማሳየት ይኖርብናል። ወጣት አፍሪካ ፎቶግራፈሮችን የሚያነሳሳ ነው ብዬ ማስበው። ሙልጌታ ያሸነፈበት የዛሬ ዓመት ቢሾፍቱ አቅራቢያ በወደቀው ቦይንግ ሰባት ሰላሳ ሰባት ማክስ ስምንት አውሮፕላን አደጋ ለሞቱ ቤተሰቦቻቸው ፊታቸው ላይ አፈር እየበተኑ ሲያለቅሱ የሚያሳየው ፎቶ እጅግ ስሜቱን የነካ ፎቶ እንደሆነ ይናገራል። ለእኔ እጅግ በጣም ፐርሶናል የሆነ ስራ ነው እንትን ያልኩት ምክንያቱም እጅግ በጣም ነው የሚያሳዝን ነው ቤተሰቦቻቸውን ልጃቸውን፣ ሚስታቸውን፣ ጓደኞቻቸውን ያጡ ቤተሰቦች መጥተው ሀዘናቸውን ሲገልጹ የሚያሳዩ ፒቸሮች ናቸው ያሉ እጅግ ልብ ሚነካ ነበረ። ድፕሬስ ሲሆንኩበት ጊዜ ነበረ። በጣም ኢሞሽናል ነበረ የነበረ ነገር። በዛ ፎቶ ነው ማሸነፍ የቻልኩት። የወሮ ስ ዋ ዛ ነት አደጋው በደረሰበት ወቅት ለሰባት ተከታታይ ቀናት አደጋው በደረሰበት ቦታ ሌሊት በመሄድ ቀኑን ሙሉ ያሳልፍ እንደነበር ገልጾ ፎቶውን ለውድድር ብሎ ባያነሳውም በዓለም አቀፍ ውድድር ላይ ማሸነፍ መቻሉ ግን እንዳስደሰተው ይገልጻል። ያገኘው ሽልማት የውድድር ሁሉ ቁንጮ ነው የሚለው ሙልጌታ ሌሎች በሙያው ያሉ የፎቶ ጋዜጠኞችና ወደ ሙያው መምጣት የሚፈልጉ ወጣቶችን ያበረታታል ብሎ ያምናል። ለአሜሪካ ድምጽ ሬዲዮ ስመኝሽ የቆየ kaffir virginia <laughs> የዛሬው የጋቢና ቪኦኤ ጥንቅር በዚሁ ተጠናቋል። ትዝታ በላቸው የመሰናደው አርታኢ፣ ኤልያስ አስማረ የመሰናደው አቀናባሪ፣ የደንገረመው በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገሰው ይበለን። መልካም የበዓል ሳምንት ይሁንላችሁ። ¡Le No vio esa can